ለዛም ነው ያቆም ነው ዛሬ እኔ ከተማ ውስጥ አሁን ታክሲ አላየሁም፣ የሚሰራ የለም። በጣም ብዙ ታክሲዎች ቆመዋል። በቃ አዲስ አበባ ሙሉ ቆመዋል። በመካኒሳ በአየር ጤና በቄራ ምናምን አሁን የባየዋቸው መስመሮች የለም። ከሀሳን ሽፎ ምናምን የትሙታ የለም። ከተማ ውስጥ አዲስ አበባ አድሞ እንግዲህ መፍትሄ ያን ነው። እኛ እንግዲህ ዛሬም የሆነች ጠዋት ላይ የሆነ ትንሽ የሰማነው ነገር አለ። ግባቡ ምንም የታክሲ የለም። ምንም አቁሟል። ምንም አሁን በአየር ጤና ታክሲ ነው ምናምን ተሰብሯል። ያው በእግሩ ነው የሚሄደው። መኪና የግለሰብ እየለመነ ግማሹ ወደ ቤቱ ነው የተመለሰው። በቃ ስራ በመሄድ ያለን ብሎ ወደ ቤቱ ተመልሶ ነው ሄዱ። ሙሉ ለሙሉ አቁሟል። በቃ የሚሰሩት ካሉ እኮ ያው አድማ ስለሆነ ያው ይህ መኪና ይደበደብበታል። ብዙ መኪና ተሰብሯል። አይታወቅም፣ እንግዲህ ያው በዚሁ ከቀጠለ ሊጀምሩ ይችላሉ። ያ ሁሉም የተቀጥሮ ስለሚሰራ ገቢውን እንትን ለማለት ይሰራል እንጂ በጣም አስቸጋሪ ነው ስራ ትርከን መንጃ ፍቃድ መቀማት ምናምን በሚለ እና ያም ደግሞ የሆነው መንጃ ፍቃዳችን ይቀማልና በሚለ ነው። ካክ ሲሰራ ደግሞ ያለ ክስ መሆን ነገር ነው። ያ ሲሆን ደግሞ ክሱ እንዳለ ይሁን። ከጠፋን ከሳለን ግን እርከን የሚባለው ነገር መንጃ ፍቃድ መቀማት የሚባለው ነገር አልተዋጠልን። ቀደም ሲል ያዳመጣችሁት ዛሬ በአድማው ላይ ከተሳተፉት መካከል የአንድ የታክሲ ሹፌር እና የአንድ የታክሲ ረዳት ድምፅ ነበር። በአዲስ አበባ የታክሲ ንብረቶች ማህበር ሊቀመንበር አቶ አበባው ካሳም የአድማውን ምክንያት ለዶችቤሌ እንደሚከተለው ገልጾታል። እንግዲህ እንደሚታወቀው መንግስት ይህን ህግ ወደ ተግባር ለመቀየር የፈለገው በኢትዮጵያ የደረሰውን የትራፊክ አደጋ መነሻ በማድረግ ነው። ስለዚህ እኛ ግን አሁን ወቅቱን የጠበቀ አይደለም። ይሄ አሁን የወጣው ህግ የከተማዋን ተፈጥሯዊ ነገር ያገናዘበ አይደለም። ስለዚህ የእግረኛ መንገድ፣ የእንስሳ እና የመሳሰሉት በአንድ ጎዳና በሚርመሰመስበት ከተማ በዚህ ወቅት ከተማዋ መልሳ እየለማች ፈርሳ እንደ አዲስ የተሰራች ያለች ከተማ ምንም ነገር ባልተሟላ ምልክት አመላካች በሌለበት በዚህ ጊዜ የሪከርድ ቱ መጀመሩ እኛም የመንጃ ፈቃድ አልባ ያደርገናል። ሪፈርድ ማለት ምንድን ነው? ደንብ ተላላፊዎች በተለይ ስትወርድ ስታጭን፣ ስትጭን አገልግሎት ስትሰጥ፣ ደርበ የምታወርድ ከሆነ ደርበ የምትጭን ከሆነ፣ እያው እነኚ ነገሮች በትራፊክ ትከሰጣለ። እነኚ ነገሮች ይጠራቅምና መንጃ ፈቃድ ይታገዳል። መንጃ ፈቃድ ይሰረዛል። የከተማ አገልግሎት እየሰጠን ያለን ታክሲ የኮድ ሶስትም ሆነ የኮድ አንድ አሽከርካሪዎች የወጣሁት በፍጹም ይጎዳናል ያልተሟሉ በርካታ ጉዳዮች አሉ የሚል ነገር ነው። የአስራ ስድስት ማህበሮች አስተባባሪ የሆኑት አቶ አበባው የታክሲ አሽከርካሪዎቹ ስጋት የማህበሩ ስጋት መሆኑን በመግለጽ ጉዳዩ እንዲታይ ለጠቅላይ ሚኒስትሩ ጥያቄ እንዳቀረቡ ተናግረዋል። ዛሬ በተደረገው አድማ የተሳፋሪዎች ጉዞ መስተጓጎሉን በዶችቬሌ ፌስቡክ ድረገጽ ላይ የተወያዩት ተሳታፊዎች አስታውቀዋል። አንዳንድ አስተያየት ሰጪዎች እንደሚሉት ከሁለት እስከ አስር ኪሎ ሜትር በእግራቸው ተጉዘዋል። ሌሎችም ወደ ትምህርት ቤታቸው እና ወደ ሥራ ቦታቸው መሄድ ያልቻሉት ወደ ቤታቸው ተመልሰዋል። ሌላው አስተያየት ሰጪ ደግሞ አዲስ ከተማ የሚገኘው አውቶብስ ተራም የደራ ገበያ ይመስል ነበር፣ ታክሲም የሚባል አልነበረም ብለዋል። እንዳውም እሱም ራሱ ታክሲ አጥቶ ብዙ ከቆመ በኋላ ሰርቪስ አግኝቶ ወደ ሥራው አርፍዶ መሄዱን ነው የገለጸው። ከአውቶብስ ተራ እስከ ደንበል ድረስ ታክሲ ያለመኖሩን ተናግረዋል። ሌላም አስተያየት ሰጪ እንደምለው ዛሬም አጋጣሚ ሆኖ አውቶብስ ተራ ሰው ለመሸኘት ከቤት የወጣው በጠዋቱ ቢሆንም በህይወት ዘመኑ አይቶት የማያውቀውን አይነት አስቸጋሪ የህዝብ እንግልት እንዳጋጠመው አመልክተዋል። ሌላው ደግሞ እንዳለው የታክሲ አይነት አይታይም፣ ከሲኤምሲ እስከ አውቶብስ ተራ ድረስ 200 ብር መክፈሉን፣ ስመለስ ደግሞ ብዙውን በእግሩ ነበር የሄደው። ሌላኛው አስተያየት ሰጪ ደግሞ ይህን ሥራ አድማ በአዲስ አበባ የተወሰነ ብቻ ሳይሆን በአዳማና በአሰላ የህዝብ አመላላሽ መኪናዎች እንደተሳተፉበት አብራርተዋል። አዲሱን የቀላል ባቡር የተጠቀሙም የባቡሩ ተሳፋሪዎች በጣም አስቸጋሪና አጨናናቂ ነበር ብለዋል።